كم حضرة لا مو በየአመቱ መስከረም 17 ቀን የሚከበረው የመስቀል በዓል በክርስትና እምነት ተከታይ ኢትዮጵያውያን ዘንድ ውር ተከብሮ የሚውል ሲሆን ቅዳሜ ደመራ በመለኮስና በልዩ ልዩ ሃይማኖታዊ ስነስርዓት ይከበራል። የመስቀል በዓል አከባበር ከመንፈሳዊ ገጽታው በተጨማሪ በጉራጌ ብሔር ተወላጆች የአንድ ቀን በዓል አይደለም። አመቱን በሙሉ ተለያይቶ የኖሩ የቤተሰብ አባላት የሚገናኙበት፣ ዘመዳማቾች የሚጠያየቁበት፣ ማኅበራዊ ችግራቸውን የሚፈቱበት፣ ወጣቶች የሚታጫጩበት፣ በተለያየ ምክንያት የተጣሉ ሁሉ አለመግባባታቸውን በመፍታት እርቅ የሚያወርዱበት፣ እየበሉና እየጠጡ ደስታቸውን ከአስር ቀን በላይ የሚገልጹበት ነው የመስቀል በዓል። የሜልበርን ነዋሪ የሆነችው ስፍራ ሽረዲ የመስቀል በዓል በመላው ኢትዮጵያውያን ዘንድ ቢከበርም በተለይ በጉራጌ ብሔር ተወላጆች ከአንድ ወር በላይ ልዩ ዝግጅት በማድረግ ለሳምንታት እንደሚያከብሩት የሚደረጉ ዝግጅቶችን በመጥቀስ ትናገራለች። በቅድሚያ ለመላው ኢትዮጵያኖች በሙሉ በዓለም ለምትገኙ ኢትዮጵያ በሙሉ እንኳን ለብራነ መስቀሉ አደረሳችሁ እንኳን አደረሰን። እንዲሁም በአውስትራሊያ ለምትገኙ ኢትዮጵያኖች በሙሉ እንኳን ለመስቀሉ በዓል ለብራነ መስቀል በዓል አደረሳችሁ አደረሰን። መስቀል መላው ኢትዮጵያ ያከብረዋል። ግን ትንሽ በጉራጌ ብሔረሰብ ደግሞ በደንብ ይከበራል። ሲጀመር ጉራጌ ከመስቀሉን ሲያከብረው ከወር እና ከሁለት ወር በፊት ነው ዝግጅቱን የሚያዘጋጀው። ቂቤው፣ ልበልህ ቆጮ፣ ምኑ ከወር በፊት ነው የሚዘጋጀው። ብዙ ጊዜ የእናቶች ስራ ነው ማለት ትችላለ። ይህን ነገር እናቶች ናቸው የሚዘጋጁት። ደንበኛ ባህላዊ ቃል ለማዘጋጃ ራሱ ጣባት የሚባሉ አሉ። ቤት ባህላዊ ቤት የሚቀመጠው መስቀል ደረሰ ሲባል ከወር በፊት ያ ሁሉ እቃ ይወርድና ይታጠባል፣ ይዘጋጃል። ሴቶቹ ቤቱን ቀለም ይቀባሉ፣ ያሳምራሉ። በጣም ለየት ባለ ነግቢ ምኑ በጽዳት ሁሉ ነገር ከወር በፊት ነው ቅድሚያ ዝግጅቱ የሚዘጋጀው። ከተማ ያለው ልጅም ቤተሰብ በጠቃላ ይገባል ወደ ገጠር ወደ ገጠር ሲገባ ልጅ ለእናት ለአባቱ፣ ለእናቱ ሁሉ ነገር ሳይቀር ለእናት ቀሚሷ፣ መቀነቷ፣ ጋቢዋ ይዞ ይገባል። ለአባትም እንደዚሁ ካቦርት ልብስ፣ ጋቢ ይዞ ይገባል ይመረቃል። ከከተማ ሲገባ ብልስትሮ አቅም እራሱ ለቤተሰብ ይዘው አንድ ነገር ሳይቀር ነው የሚገቡት። ጨው፣ ልበል ጋዙ፣ ልበል ስኳሩ፣ ልበል ቡናው ልበል ብረት መጣሉ በቃ ባህል መስቀል መሆኑን በዛ ነው የምታውቀው። እንዳውም ከከተማ ወደ ገጠር ሲገቡ አንድ ሳምንት እንደዚህ ሲቀረው ሰው መግባት ይጀምራል። መኪና በጣም ውጥረት ነው። ሕዝቡ በጣም ጎርፎ ነው ወደ ገጠር የሚገባው እና በጣም ደስ ይላል። ደመራ ሲደርስ ያው ደመራ ቤተሰብ ይዞ የሁሉም ሶታውን ይዞ ይሄድና እናትም ቤተሰብም ጎረቤቱም ተሰብስቦ ምርቃቱ ልጁ ይመረቃል። ይዞ የገባው ቤተሰብ ሁሉ ባለው ይዞ በገባው ነገር ሁሉ ለጎረቤት ሁሉ መከፋፈል አለበት ሼር አድርገው ነው የሚበሉት። እና ያው የደመራ ለታ ጎመኑን አይቤው ይበላል። የልጆች ደመራ ለታ እንደገና በአስራ ስድስት ከብት ይታረዳል፣ ክትፎ ይደረጋል፣ ይመረቃል። ምርቃት አለ። ይሄን ስልህ ደግሞ እርጎ የሚባል ነገር አለ። ያ እርጎ የሚባለው ለእያንዳንዱ ልጅ አስርም ልጅ ይኑርህ፣ አምስትም ልጅ ይኑርህ በዛ በጣባት ድርሻው ነው ይሰራለታል። እርጎ ማለት አይቤ፣ ጎመን፣ ክትፎ ይሰራና ይሰጠዋል በግሉ ነው። እና ያ ልጅ ጓደኛ አለው እዛ ገጠር ውስጥ፣ ከጓደኛው ጋር መሼር እርጎ የሚበላው ያንን ነገር ለብቻው ይበላል፣ እሱም ሄደው ጓደኛው ቤት ይበላል። እስከ አስራ አምስት ቀን ድረስ መስቀሉ አያልቅም። እዛ ከታረደ በኋላ እንደገና በሶስተኛ ቀን ዘመድ አዝማድ ጎረቤት ቤት ይሰበሰብ እና የሻኛ ቀን ተብሎ ሻኛና መላስ ምናምን ትልቅ ዝግጅት እንደገና ያዘጋጅ እና ቤተሰብ ሁሉ ጎረቤት ቤት በሙሉ ተጠርቶ ይመረቃል፣ ይበላል፣ ይጠጣል። ጠላው ሁሉ ነገር የአካባቢ ሰው በቃ እንዳለ ነው ተጠራርቶ የሚበላው ለብቻ የሚበላ ነገር የለም። እና እስከ አስራ አምስት ቀን ድረስ ነው፣ ይጨፈራል። እንደገና ትልቁ ደመራ ደግሞ አዳብና ይባላል። እዛ ቤተክርስቲያን አካባቢ ደመራው ሲለኮስ በአስራ ስድስት ነው ደመራ የሚለኮሱ የልጆች ደመራ በአስራ ሶስት የደብረ ታቦር ለት ይለኮሳል። ነ ገቤቱ ነው ያን ደመራ የሚተከለው የልጆቹ ደመራ የሚተከለው በየቤቱ በሁሉም በየቤቱ ደጁ ላይ ይተከላል። እና በአስራ ስድስት ደግሞ የሚተከለው ቤተክርስቲያን አካባቢ ደመራ፣ የሚለቅ ቤተሰብ ሁሉ ሁሉም ልጆቹ፣ ወጣቱም፣ ሁሉም ይሄዳል። ያንን ደመራ ያከብራል። ጩፈራ ይጨፈራል። እስከ አስራ አምስት ቀን ድረስ እዛ ደመራ ቦታ ጭፈራ ነው። በቃ ጎረምሳው፣ ወጣቱ፣ ሚስት የሌለው ማጨት የፈለገ እዛ ያያል። ወጣቷን ያያል። በዛ ይተጫጫሉ። መተጫጨትም አለ። የመስቀል በዓል ይበልጥ ሴቶችን የሚያደክም ቢሆንም ከስድስት ወራት በላይ ዝግጅት በማድረግ ቀኑን በናፍቆት ስለሚጠብቁት በዓሉ ልዩ ስለመሆኑ እንጂ ስለ ድካማቸው እንደማይጨነቁ የምትናገረው ስፍራሽ፣ ከወር በፊት ነው ስራውን የሚጀምሩት ከሁለት ወርና ከሶስት ወር በፊት ነው። ቂቤው ራሱ የሚያዘጋጁት ከሶስት ወር ከአራት ወር በፊት ነው። ለመስቀል ተብሎ የሚዘጋጀው ከቂቤው ይጀምራል። ቂቤውን ማጠራቀም ማንጠር፣ ከዛ ቆጮ ቆጮው ራሱ ለየት ያለው ቆጮ ነው። ለመስቀል ተብሎ ተዘጋጅቶ ቆጮ ይቆረጣል፣ ይጨመቃል፣ ጉድጓድ ውስጥ ይቀበራል። ጎመኑ፣ አይቤው ጎመን ተከትፎ ተሰርቶ፣ ቅቤው ተነጥሮ የቅቤው ዕቃ ራሱ ማጠኛ ያለው ዋቻ ይባላል። ማጠኝቃሁ ማ ያ ሁሉ ማዘጋጀት ቤቱን ማዘጋጀት። ቤቱ ራሱ የተለየ ቀለም ነው የሚቀባው በመስቀል ጊዜ አላቸው የባህል ቀለም ራሱ። እና ምድጃውም ሁሉ ነገር ሴቶቹ ክትፎ የሚከትፉ እነሱ ናቸው። ጎመንም የሚከትፉ እነሱ ናቸው። አይቤውን የሚያዘጋጁ እነሱ ናቸው። ቅቤውን የሚያዘጋጁ ሴቶቹ ናቸው። ወንዱ ያው እንግዲህ ያው እንጨቱን በመፍለጥና በሬውንም ፈልጎ በማዘጋጀት በእርድ ቦታ እነሱ ናቸው እንጂ ሌላ ሁሉ ነገር ሴቱ ነው የሚያዘጋጀው። የደመራ ለታሁን የልጆች ደመራ ተብሎ የዛ ለታ ጎመን ነው እንግዲህ ጎመን ክትፎ ና አይቤ ነው የሚቀርብላቸው እና ያንን ጎመን ራሱ ተከትፎ ተሰርቶ በቂቤ ተሰርቶ በአይቤ ተሰርቶ ነው የሚቀርበው እና ለእያንዳንዱ ልጅ በጣባት ተዘጋጅቶ ነው የሚሰጠው ያ ጎመን። ከዛ ታረዳል ክትፎ ከማዘጋጀቱ ያው ኢቤደር የሚባል ነገር አለ። ማቅረቢያ ቤተሰብ ሁሉ ይሰበሰብና እዛ ላይ ይቀመጥና ቅጠሉን ቆርጠው ለሁሉም በድርሻ ይሰጣል። ህዝብ ቤተሰብ ይሰበሰባል፣ ይበላል። ሴቶቹ ከመጀመሪያ እስከ መጨረሻ ስራው አድካሚ ለሴቱ ነው ግን ሴቱ ደግሞ በጣም በጸጋና በደስታ ነው የሚቀበሉ። በጣም ደስ ይላቸዋል። ከስድስቶ በፊት ነው በቃ የሚዘጋጁበት። ሴቶች ናቸው ብዙ ጊዜ ይህን ነገር የሚያዘጋጁት የሚሰሩት። ለመስቀል ልዩ ትዝታ ያላት ስፍራሽ፣ በፍቅር የምትወደውን የመስቀል ባህል ከሀገር ርቃ የምትገኝባት አውስትራሊያ ውስጥ ልዩ ዝግጅት በማድረግ የሀገር ቤቱን የሚመስል እንዲሆን ተጨንቃና ተጠባ የተለያዩ ባህላዊ ምግቦችን በማዘጋጀት እንደምታከብረው ትገልጻለች። እኔ የመጣሁትኝ በዘጠና አራት ነው መስቀል እንዳገር ቤትም ባይሆን አክብረዋለሁ። ይገርመሃል በደንብ ነጨንቄ ተጠብቤ ነው ማከብረው። በጣም ሞደው በዓል ስለሆነ እኔ ከስራው ጀምሮ ራሱ ያስጨንቀኛል። በጣም ነው የምዘጋጀው። ጎመኑ ልበለ፣ ክፎ ልበለ፣ አይቤው ልበለ በጣም ልክ እንደገጠር ገጠር ለማስመሰል እንደ ገር ቤት ለማስመሰል። እንዳውም አንድ ጊዜ አዱነ በስንት አምተ ምረት እንደሆነ እዚህ ሜልበር ውስጥ ራሱ መስቀልን በማስመልከት ጀምረን ነበር ለተወሰነ ጊዜ እና ልክ የመስቀል ለታደግሰን ጠርተን የተወሰነ ቦታ እንደ ሆል ነገር ተከራይተን አንድ ሁለት ጊዜ አድርገናል መስቀልን በማክበር። በግሌ ግን ቤት ውስጥ በደንብ ነው የማዘጋጀው። በደንብ ነው ቆጮውም አይቀረኝም፣ ክትፎውም፣ አይቤውም፣ ጎመኑም በደንብ ነው ማዘጋጀ። አሁንም የተዘጋጀሁበት ነው። ልጆች የራሳቸው በደንብ ነው ጓጉተው የሚጠብቁት። ያው እንደ አገር ቤቱም ባይሆን በደንብ አዘጋጃለሁ። በመላ በዓለም ትገኙም ኢትዮጵያውያን በሙሉ እንኳን ለመስቀሊ ያሰላነ እንኳን ያሰላነ መስቀሊ የተባረከ የተቀደሰ የሸክትነና የሸክትንኩም የሰላም የጤና የሸክትነና መልካም መስቀል ይሁንና እግዚአብሔር ኬር የሸክትነና ኬር ይሁን ይንምና ለመላ ኢትዮጵያን በሙለ ለመላ በአውስትራሊያ ትገኝም ኢትዮጵያን በሙለ መልካም መስቀል መስቀል ይሁንኩም መልካም መስቀል ይሁንና። እግዚአብሔር ኬሮ ኬር ይሁንና ኬር የሸክትንና ንቄ አገርና ሰላም ይሁን ለአገርኛ፣ ለጉራጌ፣ ለቢለሜ፣ ለጉርዛዘ፣ ለባዮች፣ ለቁባደ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።